መንፈሳዊ መሪ። ምዕራፍ 12 መንፈሳዊ መሪውና የጊዜ አጠቃቀሙ። ዘመኑን ዋጁ። ኤፌሶን ምዕራፍ 5 ቁጥር 16 የአንድ ሰው መርነት ችሎታ ከሚመዘንባቸው ነገሮች አንዱ ጊዜውን የሚጠቀምበት ሁኔታ ነው። ጊዜውን እንዴት እንደሚጠቀምበት ወይም ከማን ጋር እንደሚያሳልፈው ማወቅ ስለ ሰውዬ የሚናገረው አለው። እርግጥ ነው መስሪያ ቤት የሚገባበትን ወይም ተማሪ ከሆነ ትምህርት ቤት የሚሄድበትን ጊዜ መወሰን የእርሱ ድርሻ ላይሆን ይችላል ከዚያ በፊትና ከዚያ በኋላ ባለው ጊዜ ምን እንደሚያደርግ ግን የግለሰቡ ፋንታ ነው ለስራ ለምግብና ለእንቅልፍ ከሚያስፈልገው ጊዜ ውጪ ባለው ትርፍ ሰዓት አጠቃቀሙ ከንቱ ወይም ሁነኛ ሰው ለመሆኑ ማስረጃ ሊሆን ይችላል የተለያዩ ልማዶችን የምናዳብረው ከልጅነት ጊዜያችን አንስቶ ነው እነዚህ ልማዶች አጥፊም አልሚም ሊሆኑ ይችላሉ። በተለይም ደግሞ የሚኖረን ትርፍ ጊዜ መልካም አጋጣሚ ወይም አደገኛ ሊሆን ይችላል። እያንዳንዱ ቀን ከእግዚአብሔር የተሰጠ ስለሆነ በማስተዋል ልንጠቀምበት ይገባል። ምክንያቱም ሕይወታችን ራሱ የሚለካው በተሰጠን ጊዜ በምናከናውነው ተግባር ነው። ደቂቃዎችና ሰዓቶችን ፍሬያማ ወደ ሆነ ሕይወት ልንለውጣቸው እንችላለን። ሚካኤል አንጅሎ ይህን ሀቅ በሚገባ የተረዳ ይመስላል። አንድ ጊዜ በጣም አስጨናቂና ከባድ ስራ ሲሰራ የተመለከተ ሰው ይህ ስራ እኮ ምናልባት ሕይወትህን ሊያስከፍልህ ይችላል፣ በማለት ለሰነዘረው አስተያየት ታላቁ የጥበብ ሰው ሲመልስ፣ ታዲያ እንዲህ ካልሆነ የሕይወት ጣዕሙ ምኑ ላይ ነው ብሏል። የተሰጠውን ሰዓቶችና ቀኖች ያልፋሉ ማለፋቸው ካልቀረ ደግሞ አላማ ባለው ፍሬያማ በሆነ መንገድ ልንጠቀምባቸው ይገባል። ፈላስፋው ዊሊያም ጄምስ አንድ ሰው ሕይወቱን በአግባቡ በተጠቀመበት የሚባለው ዘላቂ ለሆነ ነገር ሲያውለው ነው። ምክንያቱም እድሜ የሚለካው በርዝመቱ ሳይሆን ባበረከት ነው ወይም በሰጠነው አስተዋጽኦ መጠን ነው ማለቱ ይጠቀሳል። ዋናው ነገር ህይወትን በሙላትና ፍሬያማነት መኖራችን እንጂ ረጅም ወይም አጭር እድሜ መኖራችን አይደለም። ያም ሆነ ይህ ያህል ውድና ክቡር ቢሆንም የጊዜን ያህል በእንዝላልነት ወይም በዋዛ ፈዛዛ የምናካብደው ነገር የለም ብንል ስህተት አይሆንም። ሙሴ የጊዜን ክቡርነት ስለተገነዘበ ተገነዘበ እድሜውን በዓመታት ሳይሆን በቀናት የሚተመንበት ጥበብ እግዚአብሔር እንዲሰጠው ጸልዮአል። መዝሙር 90፥12 በእያንዳንዱ ቀን እንደሚገባ ከተጠቀምንበት፣ ዓመታትንም እንዲሁ ፍሬያማ ይሆናሉ። ጊዜ የለኝም የሚለው ቃል ከአንድ መሪ አንደበት መሰማት ያለበት አልፎ አልፎ ብቻ ሊሆን ይገባል። ምክንያቱም እንዲህ ስንል ብዙ ጊዜ እውነትን እየተነጋገርን አይደለም። ጊዜ የለኝም የሚለው ሀሳብ የደካሞችና የፍሬ ቢሶች ማምለጫ ዘዴ ነው። ማንኛችንም ብንሆን የእግዚአብሔርን ፈቃድ የምንፈጽምበት ለሕይወታችን ያለውን እቅድ እውን የምናደርግበት በቂ ጊዜ ተሰጥቶናል። ጊዜ የለኝም የሚለው ሰበብ የዘመናችን ዋናው መዘናጊያ ምክንያት ሆኗል። ቃሉ እንደ ጋመን ስለምንጠቀምበት እውነት ነው ብለን ተቀብለነዋል። ሆኖም ራሳችንን እያታለልን ነው። ስራ የሚበዛባቸው ሰዎች ጊዜ አተዋቁም የየዕለት የስራ ጊዜያቸውን የቱንም ያህል የተጨናነቀ ቢሆን አንድን ነገር እንዲያደርጉ ሲጠየቁ ከራስ ወዳድነት ነጻ በሆነ መንፈስ አገልግሎት ለመስጠት ጥቂት ተጨማሪ ጊዜ ይኖራቸዋል። በአገልግሎት ካሳለፍኩት ዘመን እንደ ተረዳሁት ተጨማሪ ስራ ለመስራት ጊዜ የሚሰጡ ስራ የበዛባቸው ሰዎች መሆናቸውን አውቅያለሁ በማለት አንድ ታላቅ ሰው ተናግረዋል። ችግሩ ባለን ጊዜ በትክክል መጠቀሙ አለመጠቀሙ ላይ እንጂ ጊዜ ማጣት ላይ አይደለም። እንደ ማንኛውም ሰው ሁሉ እያንዳንዳችን በቂ ጊዜ አለን። በመጀመሪያ ደረጃ ይህን ሀቅ እንቀበል። ስራ የሚበዛባቸው የትልልቅ አገር መሪዎች በቀን ውስጥ 24 ሰዓት አላቸው። እኛም እንዲሁ በቀን ውስጥ 24 ሰዓት አለ። ሌሎች ከእኛ የበለጠ ችሎታ፣ ገንዘብ ወይም ተሰሚነት ሊኖራቸው ይችላል። እኛ ካለን የበለጠ ጊዜ ግን የላቸውም። በሉቃስ ወንጌል ምዕራፍ 19 ቁጥር 12-27 ካለው ምሳሌ የምንመለከታቸው አገልጋዮች እኩል ገንዘብ እንደተሰጣቸው ሁሉ ለእያንዳንዳችንም እንዲሁ ከማንም ያነሰ ጊዜ አልተሰጠንም። አስር እጥፍ በሚያስገኝ ሁኔታ በጥበብና በጥንቃቄ የምንጠቀምበት ግን ጥቂቶች ነን። እርግጥ ነው እነዚህ አገልጋዮች ሁሉም እኩል ችሎታ ላይኖራቸው ይችላል። ይሁን እንጂ አነስተኛ ችሎታ የነበረው ከፍተኛ ችሎታ ከነበረው እኩል ታማኝነት በማሳየቱ ሁሉም አንድ አይነት ሽልማትን አግኝተዋል። ስለ ችሎታችን ብዛት ወይም ማነስ ላንጠየቅ እንችል ይሆናል። በጊዜ በአግባቡ ባለመጠቀም ግን ማንኛውንም ከኃላፊነት አናመልጥም። ዘመኑን ዋጁ በማለት ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች ሲጽፍላቸው ጊዜም በመግዛት ገንዘብ ማድረግ እንደሚኖርባቸው ማሳሰቡ ነበር። ፍሬያማ፣ ከፍተኛና ዘላቂ ነገር ምንጊዜም ዋጋ ያስከፍላል። በሕይወት ገበያ በጊዜ ገንዘብ ገንዘብነት እየተገበያየን ነው የምንገባ ያየው ነገር ጠቃሚ ወይም የማይጠቅም ፍሬያማ ወይም ፍሬ ቢስ ሊሆን ይችላል። ዘመኑን ዋጁ የሚለው ጥቅስ አንድ ሰው በእድላችሁ ተጠቀሙበት የሚል ፍቺ ሰጥቶታል። ጊዜ ለእያንዳንዳችን የተሰጠ ክቡር እድል ነው። በጥንቃቄና በማስተዋል ለህይወታችን እቅድ ማውጣትና መተግበር የሚኖርብን በዚህ ምክንያት ነው። ጊዜን በአግባቡ ከተጠቀምንበት በእርግጥም እየኖረን ነው። እዚህ ላይ ከተበላሸብን ግን በሌላው ነገር ሁሉ ተበላሽቶብናል። የጠፉብን ሌሎች ነገሮች እንደገና ማግኘት ወይም ማካካስ ቻል ይሆናል። ጊዜ ግን አንዴ ከባከነ ወደ ኋላ መመለስ አይችልም። እንጠቀምበታለን እንጂ እንደ ገንዘብ ልናካብተው አንችልም። ልናዘገየው ወይም ባይደር ልናስቀምጠው አንችልም። ፍሬያማ ነገር ላይ ካላዋል ነው እንደገና ሊገኝ በማይችል ሁኔታ ጠፍተዋል ማለት ነው እንግዲህ ከዚህ ሀቅ አንጻር አንድ መሪ ቅድሚያ የሚሰጣቸው ነገሮች በጥንቃቄ መምረጥ ይኖርበታል። አንጻራዊ በሆነ መልኩ የሚገጥመውን እድሎች ወይም ኃላፊነቶች በሚገባ ማመዛዘን አለበት። ቅድሚያ ለሚገባ ጉዳይ ቅድሚያ መስጠት ሲኖርበት፣ ከዚያ በኋላ ማድረግ መደረግ ላለባቸው ነገሮች ቅድሚያ ብንሰጥ ጊዜ እያባከንን ነው ማለት ይቻላል። ስለሆነም አንድ መሪ ስለ እለታዊ ውሎ በጥንቃቄ እቅድ ማውጣት ይኖርበታል። ልቆ መገኘትን የሚፈልግ ከሆነ የሚመርጣቸው ወይም የሚተዋቸው ነገሮች መኖራቸው እውነት ነው። ከዚያ በኋላ ደግሞ ትኩረቱን በጣም አስፈላጊ በሆነ ጉዳይ ላይ ማድረግ አለበት። በሳምንቱ ያሉትን ሰዓቶች እንዴት እንደተጠቀመባቸው በታማኝነት መመዝገብ ሊበረታታ የሚገባው ልማድ ነው። ከዚያ በኋላ ደግሞ ያከናወናቸው ወይም በቸልታ ያለፋቸውን የእግዚአብሔር ቃል ቅድሚያ ከሚሰጠው አንጻር ይመዝናቸው። ከመንፈሳዊ ዋጋው ወይም እሴቱ አንጻር ውጤቱ አስተንጋጭ ሊሆን ይችላል። ተጠቀምንበት ከምንለው ይልቅ የበለጠ ጊዜ እንደነበረን እርግጠኛ እንሆናለን። አንድ ሰው በቀን ውስጥ ስምንቱን ሰዓት ለእንቅልፍና ለእረፍት ቢያውለው በቂ ነው። ከዚያ በላይ የእንቅልፍ ወይም የእረፍት ሰዓት የሚያስፈልጋቸው በጣም ጥቂቶች ናቸው። ሦስቱን ሰዓት ለምግብና ለማህበራዊ ጉዳዮች ቢያውለው፣ አስሩን ሰዓት ደግሞ በሳምንቱ አምስት የስራ ቀናት ለስራና ከቦታ ቦታ ለመንቀሳቀሻ ቢያውለው በአምስቱ ቀኖች ሰላሳ አምስት ትርፍ ሰዓታት ይኖረዋል። ታዲያ ያን ትርፍ ሰዓት እንዴት ነው የምጠቀምባቸው? በሳምንቱ ያሉትን ተጨማሪ ሁለት ቀኖችስ ለምን ያውላቸዋል? አንድ ሰው ለእግዚአብሔር መንግሥት የሚያደርገው አስተዋጽኦ የሚለካው በእነዚህ ትርፍ በሚላቸው ሰዓቶች በሚያከናውናቸው ነገሮች ነው። የተራ ወይም ከተራነት ያለፈ ሰው ሕይወት መኖር አለመኖሩ የሚመዘነው በእነዚያ ትርፍ ሰዓቶች በሚጠቀምበት ሁኔታ ነው። በሚስዮናዊ ተግባሯ ታዋቂነት ያተረፈችው ሜሪ ስሌሰር አባት የወጣት ሰካራም ነበር። የወጣለት ሰካራም ነበር። ገና የ11 ዓመት ልጅ እያለች በአንድ ፋብሪካ ውስጥ ተቀጥራ ከጠዋቱ ስራ 12 ሰዓት እስከ ምሽቱ 12 ሰዓት ትሰራ ነበር። ይሁን እንጂ ይህ የጊዜ መጨናነቅ ራሷን ከማስተማርና በሙያዋ ታዋቂ ከመሆን አላጋዳት። ታላቁ ሚስዮናዊ ዴቪድ ሊቪንግስተንም እንዲሁ የ10 ዓመት ልጅ እያለ ከንጋቱ 12 ሰዓት እስከ ምሽቱ ሁለት ሰዓት ድረስ በጥጥ ፋብሪካ ውስጥ ይሰራ ነበር። ከነበረበት ጫና የተነሳ የሚያጠናበት ጊዜ የለኝም ብል ማንም ሊቀበለው ይችላል። ይሁን እንጂ በነበረው ትርፍ ጊዜ በአግባቡ በመጠገሙ አስቸጋሪውን የላቲን ቋንቋ አጥንቷል። አስራ ስድስት ዓመት ከመድረሱ በፊት በላቲንኛ የተጻፈው የተላላቅ ፈላስፎች መጻሕፍት ማንበብ ችሎ ነበር። የሀያ ሰባት ዓመት ወጣት በነበረበት ጊዜ የሕክምናና የሥነ መለኮት ትምህርቱን አጠናቆ ነበር። እነዚህ ሰዎች ካከናወኑት ወይም ከሌሎች ብዙ ምሳሌዎች አካባቢያ ስንመለከተው በሕይወታችን አንድ ጠቃሚ ነገር ለማከናወን ጊዜ የለኝም የሚለው ሀሳብ ሰበብ በፍጹም እንደማያዋጣ እንረዳለን። እንደ ሌሎች ነገሮች ሁሉ በጊዜ አጠቃቀምም ጌታ ኢየሱስ ክርስቶስ አይነተኛ ምሳሌ ሊሆንን ይችላል። ፈላጊው ብዙ ነበር፣ ጊዜውም የተጨናነቀ ነበር። ያም ሆኖ ግን ተጣድፎ አያውቅ። እርዳታ ፍለጋ ወደ እርሱ ለሚመጡ ሁሉ እርሱን ከመርዳት የበለጠ ስራ እንደሌለው እንዲገነዘቡ ያደርጋቸዋል። የዚህ እርጋታው ምስጢር የሚሰራውም ሆነ የሚንቀሳቀሰው እግዚአብሔር ለሕይወቱ ባለው እቅድ መሆኑን ማወቁ ነበር። የሕይወቱ እያንዳንዷ ሰዓት በዚህ እቅድ ውስጥ ተካታለች። ስለሆነም ለማንኛውም ጉዳይ ጊዜ ነበረው። ጊዜ ሁሉ በአግባቡ የታቀደ ከመሆኑ ሌላ እግዚአብሔር አባቱ ጋር ከነበረው ጥብቅ ግንኙነት የተነሳ ምን መናገር ወይም ምን ማድረግ እንዳለበት ምሪት ይቀበል ነበር። እኔ የምነግራችሁን ቃሌን ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው የአብ እርሱ ስራውን ይሰራል በማለት የቻለው ከዚህ የተነሳ ነው። ዮሐንስ 14 10። ከምንም ይልቅ ክርስቶስን ያሳስበው የነበረው ባለው ጊዜ የተሰጠውን ስራ ፈጽሞ መገኘቱ ነበር። በሕይወቱ ለሚደርሰው ነገር ሁሉ በእግዚአብሔር የተወሰነ ጊዜ መኖሩን በመገንዘብ ይንቀሳቀስ ነበር። ዮሐንስ 76 12 23 27 13 1 17 1 ይመልከቱ። በእግዚአብሔር በተቀደሰለት በታቀደለት ጊዜ ሌላው ቀርቶ እናቱ እንኳ ጣልቃ እንድትገባ አልፈቀደም። አንቺ ሴት ከአንቺ ጋር ምናለኝ ጊዜ ገና አልደረሰም ያላት በዚህ ምክንያት ነበር። ዮሐንስ 2 4 ለማርታና ለእህቷ ለማርያም ከፍተኛ ፍቅር ቢኖረውም አለመግባባት እንዳይፈጠር በማለት ለሁለት ቀን አቅዶ አቅዶት የነበረውን ስራ አላቋረጠም። ዮሐንስ 11 ቁጥር 6 እና 9። በምድራዊ ሕይወቱ ማብቂያ ላይ ወደ ኋላ ዘወር ብሎ ያሳለፈውን ጊዜ ተመልክቶ አባት ሆይ እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርሁህ ያለው ያለ አንዳችልን ሕሊና ክስ ነበር። ዮሐንስ 174። አራት በጊዜ ማጠር ሳያከናውነው የተዋው አልነበረም። በማያስፈልግ ጥድፊያ ያበላሸውም አልነበረም። በተሰጠው ጊዜ ስራውን አጠናቋል። በተሰጠው 24 ሰዓት ውስጥ የእግዚአብሔርን ፈቃድ ማከናወን እንደሚችል ተገንዝቧል። ይህንንም በአንድ ወቅት ቀኑ 12 ሰዓት አይደለም እኔ በማለት ለደቃ መዛሙርቱ ከሰነዘረው ተግጻጽ አዘል ምክር መረዳት ይቻላል። ጥያቄው ራሱ በተሰጠው ጊዜ የአባቱን ፈቃድ መፈጸም እንደሚችል እርግጠኛ እንደነበር ያመለክታል። ጊዜ አጭር ቢሆን እንኳ በቂ እንደሆነ ይህ የጌታ ጥያቄ የሚያስተላልፈው እንድምታ እንዳለው አንድ ሰው ይጠቁመዋል። በቀን ውስጥ 24 ሰዓቶች አሉ። ሆኖም ሁሉም ሙሉ እንጂ ጎደሎ የለባቸውም። ጌታ ቅድሚያ ለሚገባቸው ነገሮች ቅድሚያ ሊሰጥ የቻለው በዚህ ምክንያት እንደሆነ አታስቡ። ጊዜውን የሚጠቀምበት አስፈላጊውና ጠቃሚ ጉዳዮችን ለማከናወን ነበር። ተራ ለሆኑ ነገሮች የሚያባከነው ጊዜ አልነበረውም። አስፈላጊ ላልሆኑ ነገሮች እምቢ ለማለት መቻል ደግሞ የሞራል ጥንካሬን ይጠይቃል። በቀን ውስጥ ሀያ አራት ሰዓቶች መኖራቸውን ስንዘነጋ ጠድፊያና ስጋት ያድርብናል። የህይወት ትምህርቶችን የምንማርበት ተግባራችንንም የምንፈጽምበት አስራ ሁለት ሙሉ ሰዓቶች አሉ። ይህ በራሱ በቂ መሆኑን ነው ጌታ የሚያረጋግጥልን። በዚህ ውጥረትና ውጣውረድ በበዛበት ዓለም ሲኖር ሳለ የእግዚአብሔር ልጅ ኢየሱስ አንድ ጊዜ እንኳ መቻኮሉን ወንጌሎች አለመናገራቸው በጣም ሳያስገርመን እንደማይቀር አስባለሁ። ሳይታሰቡ የሚያጋጥሙ ወይም ጣልቃ የሚገቡ ነገሮች አንድ ስራ የሚበዛበትን ሰው ውጥረት ሊፈጥሩበትና የጀመረውን እንዲያቋርጥ ሊያደርጉ ይችላሉ። ኢየሱስ ግን በእግዚአብሔር የታቀደለትን ህይወት ምንም ነገር ሊያቋርጠው እንደማይችል በመገንዘብ ነበር ይኖረው። እነዚያ ጣልቃ የሚገቡ ነገሮች እንኳ እግዚአብሔር ሳያውቃቸው አልመጡም። ይህን በመረዳቱም የሁኔታዎች መላወጥ አልለበሹትም። አንዳንዴ ለመመገብ እንኳ ጊዜ ያጣ ነበር። ሆኖም የእግዚአብሔር አባቱ ፈቃድ ለመፈጸም ግን ጊዜ አተዋቅም። ብዙ ጊዜ መንፈሳዊያን መሪ ችግር የሚገጥመው እግዚአብሔር ከሰጠው ውጭ ኃላፊነትን ሲሸከም ነው። እርሱ ላልሰጠው ኃላፊነት ደግሞ ተጨማሪ ብርታትን ከእግዚአብሔር መጠበቅ አይችልም። አንድ በጣም ስራ ይበዛበት የነበረው ሰው በስራው ጣልቃ የሚገቡ ነገሮችን እንዴት መቆጣጠር እንደቻለ ሲናገር፣ እስከ ቅርብ ጊዜ ድረስ በስራዬ ጣልቃ የሚገቡ ነገሮች ወይም ሰዎች በጣም ይረብሹኝ ነበር። በከፊልም ቢሆን ይህ ራስ ወዳድ ከመሆኔ የተነሳ እንደነበር ተረድቻለሁ። አንዳንዴ ሰዎች ቢሮዬ ይመጡና ሁለት ትርፍ ሰዓቶች ስላሉ እዚህ ከአንተ ጋር ማሳለፍ እፈልጋለሁ ይሉኛል። በዚህ ጊዜ በጣም እረበሻለሁ። በኋላ ግን እግዚአብሔር ሰዎችን ወደ እኔ ልልካቸው እንደሚችል ተረዳ። ፊልጶስን ወደ ኢትዮጵያዊ ጀንደረባ የላከው እግዚአብሔር ነበር። የጠርሴሱ ሳውል እንዲረዳው ባርናባስን የላከው እግዚአብሔር ነበር። ዛሬም ቢሆን በእኛ ሕይወት የሚሆነውን ይኸው ነው። እግዚአብሔር ሰዎችን በመንገዳችን ጣልቃ እንዲገቡ ያደርጋል። ስለዚህም አንድ ሰው ወደ እኔ ሲመጣ ያመጣህ ጌታ ሊሆን እንደሚችል አስባለሁ። እስቲ ለምን ወደ እኔ እንዳመጣህ እንዲገልጥልን እንጸልይ ይለዋለሁ። ይህን ማድረግ ሁለት ጥቅም አለው። በመጀመሪያ ደረጃ የውይይታችን ማዕከል እግዚአብሔር ስለሚሆን ውይይታችን የተለየ መልክ ይኖረዋል። እንዲህ ከሆነ ደግሞ ጭውታችን አጭር ይሆናል። ሰውዬው የመጣው እንዲሁ እግረ መንገዱን ከሆነ ግን ለምን እግዚአብሔር ወደ እናንተ እንደላከው ለማወቅ እንደምትፈልጉ ሲረዳ ብዙም ሳይቆ ተነስቶ ይሄዳል። ስለዚህ ጣልቃ የሚገቡ ነገሮች ከእግዚአብሔር ሊሆኑ እንደሚችሉ ተቀበሉ። ይህን ካደረጋችሁ የእቅዶቻችሁ አንድ ክፍል ስለሚሆኑ እግዚአብሔር የዕለት ውሏችሁን በዚህ መልክ ያዘጋጀዋል። አስተዋይ ክርስቲያን ጣልቃ የሚገቡ ነገሮችን እንኳ ከእግዚአብሔር እንደተሰጠው እድል ይጠቀምባቸዋል። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ተፈጠረንም በማለት ጳውሎስ ሲጽፍ እግዚአብሔር ለእያንዳንዱ ሕይወት እቅድ እንዳለው መናገሩ ነበር። ኤፌሶን ምዕራፍ 2 ቁጥር 10። በየዕለቱ በሚኖረው ጸሎትና ከእግዚአብሔር ጋር በሚያደርገው ኅብረት መሪው ይህንን እቅድ ፈልጎ ማግኘትና በዚያም መሰረት መንቀሳቀስ መለማመድ ይኖርበታል። እያንዳንዷ ሰዓት ጠቃሚ ነገር ማለፍ አለባት፣ በጠቃሚ ነገር ማለፍ አለባት። አንዳንድ ትልልቅ ካምፓኒዎች እያንዳንዷ ሰዓት ጥቅም ላይ እንድትውል ስለሚፈልጉ ሰራተኞቻቸው በሚቀጥለው ሳምንት ምን እንደሚሰሩ የሚያወጡትን እቅድ አርብ ከሰዓት በኋላ ላለቆቻቸው እንዲያስረክቡ ያደርጋሉ። ስራው በእቅዱ መከናወኑን ክትትል ያደርጋሉ። ጆን ዌስሊንና ኤፍ ቢ ሜይርን የመሳሰሉ ታላላቅ ስራዎችን ያከናወኑና ዓለም አቀፍ ተቀባይነት ያተረፉ ሰዎች ጥቃቅን የሚመስሉ ደቂቃዎች እንኳ ያለ አግባብ እንዳይባክኑ ጥንቃቄ አድርጉ ነበር። ብዙዎቻችን እንዲህ ለማድረግ ከብደን ይሆናል። ይሁን እንጂ በመሪ ደረጃ እንኳ ቢሆን ይህን አሰራር ብንከተል በጣም እንጠቀማለን። በዚህ ሁኔታ ምን ያህል የሚባክኑ ሰዓቶች ማዳን እንደሚቻል ስንረዳ ደግሞ በጣም እንማ እንገረማለን። ምናልባት ይህን የምትጠራጠሩ ከሆነ ከሚቀጥለው ሳምንት ጀምሮ ሞክሩት። ከዶክተር ኤፍቢ ሜይር ሕይወት ታሪክ መመልከት እንደሚቻለው እኚህ ሰው ጊዜን ከሆነ በሚገጥሟቸው እድሎች በአግባቡ ለመጠቀም ትጉ ነበሩ። ረጅም መንገድ በባቡር ብር የሚሄዱ ከሆነ በአካባቢው ያለውን ግርግር ችላ በማለት አንድ ጥግ ይዘው መጻፍ ያነባሉ፣ ወይም ደግሞ ያልተስተካከሉ መጣጥፎች ካሏቸው ያስተካክላሉ፣ ወይም ደግሞ ደብዳቤ ለጻፉላቸው ሰዎች መልስ ይጽፋሉ። ሌላው ደቂቃዎችን በጥንቃቄ በመጠቀም የታወቁ ሰው ደግሞ ዶክተር ደብሊዩ ኢ ሳንግስተር ናቸው። እሳቸውን በተመለከተ ልጃቸው ስጽፍ በፍጹም ጊዜና አባክንም እርሱ እያንዳንዷ ደቂቃ ትርጉም አላት። አንዳንድ ጊዜ ከመስሪያ ቤት ክፍሉ ሳይታሰብ የወጣና ስራ ፈተ ቁጭ ብለሃል፣ ሀያ ሁለት ትርፍ ደቂቃዎች ስላሉኝ ከፈለገህ አብረኸኝ ወጣ ብለህ መንሸራሸር ትችላለህ ይለኛል። ወዲያውኑ ከቤት ወጥቶ ቶሎ ቶሎ እየተራመደ ይሄዳል። እኔም ከጥድፊያ ባልተለየ ሁኔታ ኋላ ኋላውን እከተላለሁ ም፣ እግረ መንገዳችንን የተለያዩ ጉዳዮችን አንስተን እንነጋገራለን ተመልሰን ወደ ቤት የምንመጣው ልክ 22 ደቂቃዎች ሲሞሉን ነበር ብሏል። አንዳንድ ጊዜ አገልጋዩ በስራ ሰዓቶቹ በአግባቡ ለመጠቀም አንዳንድ ጊዜ በሚያደርገው ሙከራ ሳያውቀው የጊዜን እስረኛ ሊሆን ይችላል። ስለዚህም የጊዜ አጠቃቀምን በተመለከተ ሚዛናዊነት ሊኖረው ይገባል። ለዚህ ችግር መፍትሄ ካላስገኘለት አላስፈላጊ ውጥረትና ጫና ውስጥ ቢሆን እንኳ ያለ አንዳች እረፍት ይሰራ። በራሱ ብርታት ያን ያህል በትጋት ቢሰራም ብዙ መሰራት ያለባቸው ነገሮች ሳይሰሩ እንደቀሩ ሲያይ ደግሞ ልናደድ ይችላል። የተለያዩ ችግሮቹን ይዘው ወደ እኛ የሚመጡ ሁሉ ከእግዚአብሔር ናቸው ማለት አይደለም። እንደዚያ ብናስብ እንኳ ለችግሮች ሁሉ መፍትሄ መስጠት እንደማንችል ልባችን ያውቀዋል። ስለዚህ መሪው በእግዚአብሔር ፊት ሆኖ ለቀን ውሎ እቅድ ካወጣ በእቅዱ መሰረት ከኖረ ሁሉንም ነገር ለእርሱ መተው ይኖርበታል። የእርሱ ኃላፊነት ማድረግ ለሚችለው ነገር ብቻ ነው። የተቀረውን ግን ለሚያስብለትና ለሚጠነቀቅለት አባቱ በእምነት መስጠት አለበት። መደረግ ያለበትን ነገር ማዘግየት የሰው ልጅ ከዘላለም እድል ፈንታው የሚያዘናጋ ሰይጣን የሚጠቀምበት አደገኛ መሳሪያ ነው። የተዋጣለት መንፈሳዊ መሪ እንዳንሆን የሚያሰናክል መጥፎ ልማድ ነው። ዳተኛነት ወይም ቸልተኛነት ከአቅማችን በላይ ነው ብለን ከተቀበል ነው እንደ አንድ አይነት መሻሻል የማይችል ባህሪ ከወሰድ ነው አንዳንድ አስፈላጊ ውሳኔዎችን ሳናደርግ እንቀራለን። ውሳኔ ማድረግና በውሳኔ መሰረት መኖር ከፍተኛ ጥረትን ይጠይቃል። በተገቢው ወቅት ውሳኔ ማድረግ በራሱ ላይ ከባድ ነገር ይወሰንበታል። ዛሬ ካልወሰንን ምናልባትም ነገ መወሰን አንችልም። ምክንያቱም ነገ የሚመጣውን አናውቅም። ሁኔታዎች ይለዋወጣሉና ጠቃሚ ውሳኔ የምናደርግበት ጊዜ ያልፍብናል። ውሳኔ ለማድረግ ጊዜው አሁን ነው። አሁኑኑ ስራው የሚለው መሪህ የብዙ የዓለማችን ሰዎች ሕይወት ስኬታማ አድርጓል። በመንፈሳዊ ሕይወትም ከዚህ ያነሰ ሊሆን አይችልም። ለረጅም ዘመን አብሮን የኖረ ነገሮችን የማዘግየት ልማድን የምናሸንፍበት አንዱ መንገድ ለሁሉም ነገር እቅድ ማውጣትና ጊዜ መመደብ ነው። አንድን መጽሐፍ ጀምረን የምንጨርስበት፣ ደብዳቤ የምንጽፍበት፣ ስራችንን የምንሰራበት ወዘተ ጊዜ እንመድብ። ከዚያ በኋላ በታማኝነት ባወጣነው እቅድ መሰረት እንኖር። ረጅም ዓመታት መጽሐፍትን ሲያነብ ለኖረና በጣም ስራ ለሚበዛበት ሰው ለመሆኑ ይህንን ሁሉ ለማድረግ እንዴት ትርፍ ጊዜ ልታገኝ ቻልህ? በማለት ላቀረበለት ጥያቄ ሲመልስ ሌላ ትርፍ ጊዜ አላገኘውም ේෙන භාගභපතකම් කුබ බ